በዋሽንግተን ውስጥ አንድ በጣም ጥሩ መስጊድ አለ። ሊዋኝ ልብሱን አወለቀ። ማውለቅ። ይህ መጽሐፍ ወደ አማርኛ ተተረጐመ። መተርጐም በዚህ ሰፈር ውስጥ የሚገኙት ቤቶች በጣም መወደዳቸውን ከማን ሰማህ? አንድ ሰው ነገረኝ። ረጅሙን ሰማያዊ ፎቅ ቤት ለመግዛት ከአቶ ለማ አባት ጋር ተስማማህ? የለም፣ ገና በመነጋገር ላይ ነን። የአስተማሪው ገረድ ጥሩ ፓስታ ሹታ ትሰራለች። አዎ ጥሩ ትሰራለች። የተከራየኸው ቤት አጥር ግቢ ውስጥ የመኪና ማቆሚያ አለ? አዎ፣ አንድ ሰፊ የመኪና ማቆሚያ አለ። ለሚመጣው ዓመት መኪና ቢረክስ ምን አይነት መኪና ትገዛለህ? ካዲላክ ነዋ። ሌላ ምን እገዛ ይመስልሃል? የገረድህና የአሽከርህ የቤት አያያዝ አስደሰተህ? አዎ በጣም አስደስቶኛል። የንግድ ሚኒስትሩ ሃይማኖት ምንድን ነው? ኦርቶዶክስ ይመስለኛል። እከተማችሁ ውስጥ የሚኖሩት እስላሞች መስጊድ አላቸው? አዎ በጣም ጥሩ መስጊድ አላቸው። አቶ ዮሐንስ ቢሞት ንብረቱን የሚወርስ ልጅ አለው? አዎ አንዲት ሴት ልጅ አለችው። ያቶ ከበደ ሀብት ለምን ተወረሰበት? አንድ የሰራው መጥፎ ስራ ይኖር ይሆናል። ሃይማኖትህ ከግሪክ ኦርቶዶክስ ሃይማኖት ጋር ይመሳሰላል። አዎን፣ በጣም የተቀራረበ ነው። ኢትዮጵያ ውስጥ ቄስ ሚስት ማግባት ይፈቀድለታል? አዎን፣ ይፈቀድለታል። መነኩሴዎች ማግባት ይፈቀድላቸዋል? የለም፣ አይፈቀድላቸውም። አሜሪካ ከመጣህ ጀምሮ እሁድ እሁድ የትኛው ቤተ ክርስቲያን ትሄዳለህ? ግሪክ ኦርቶዶክስ ቤተ ክርስቲያን እሄዳለሁ። አውሮፓ ውስጥ ትምህርት ቤት መርከሱን ማን ነገረህ? ወንድሜ እዚያ ይማር ነበር እና ከሱ ሰማሁ። አዲስ ከተማ ውስጥ የሱፍ ልብስ መሸጡን በስልክ ጠየቅ? አዎ ጠየቁ። የቤተ ክርስቲያኑ ጸሐፊ ቄስ ነው? አዎን ቄስ ነው። ነገ ቤተ ክርስቲያኑ በስንት ሰዓት ይዘጋል? በስምንት ሰዓት ከሃያ ደቂቃ ይዘጋል። የእስላሞች መስጊድ ቅዳሜ ጠዋት ክፍት ነው? አዎ፣ ሁል ጊዜ ክፍት ነው። መስጊዱ ውስጥ አንድ ሰው ከመግባቱ በፊት ጫማውን የግዴታ ማውለቅ አለበት። አዎ ማውለቅ አለበት። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ስትገባስ ማውለቅ ግዴታ ነው? አሁን አብዛኛው ቤተ ክርስቲያን ውስጥ ከመግባትህ በፊት ማውለቅ ያስፈልጋል። የኢትዮጵያ የቤተ ክርስቲያን መጽሐፎች ወደ አማርኛ ተተርጉመዋል? የለም አልተተረጎሙም። የቤተ ክርስቲያኖቹ ሁኔታ አሁን ተሻሽሏል? አዎ፣ ትንሽ ተሻሽሏል። የለማ አመጣጥ ለምን እንደሆነ ይገባሃል? የለም፣ አይገባኝም። ኢትዮጵያ ውስጥ በየትኛው ጠቅላይ ግዛት ውስጥ ብዙ ቤተ ክርስቲያኖች አሉ? በጎጃም እና በትግሬ ጠቅላይ ግዛቶች ነው።